Agarinya report. አዲስ አበባ ዩኒቨርሲቲ 60 ቢሊዮን ብር ያስፈልገኛል አለም። አዲስ አበባ ዩኒቨርሲቲ ራስ ገዝ ከፍተኛ የትምህርት ተቋም ለመሆን ለሚያከናውናቸው ስራዎች ለቀጣይ አምስት ዓመታት 60 ቢሊዮን ብር እንደሚያስፈልገው መናገሩን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ዩኒቨርሲቲው ከዚህ ገንዘብ ውስጥ 25 ቢሊዮን ብሩን ከመንግስትና ራሱ ከተቋሙ ምንጮች ለማግኘት እንዳቀደና እስካሁኑ የሽግግር ሂደቱ የገንዘብ አቅርቦት ውስንነት ትልቅ ችግር እንደሆነበት የዩኒቨርሲቲው ፕሬዚዳንት ዶክተር ሳሙኤል ክፍሌ መናገራቸውን ሸገር ዘግ ተዘግቧል ። ዩኒቨርሲቲው ወደ ራስ ገዝነት የሚያደርገው ሽግግር ሁለት ዓመታትም ሊፈጅ እንደሚችል ገልጠዋል። ዩኒቨርሲቲው የሽግግር ሂደቱን እያከናወነ ያለው በአሜሪካውያን ከፍተኛ የትምህርት ተቋማት ባለሙያዎች እገዛ ሲሆን የሽግግር ሂደቱም ጥሩ ደረጃ ላይ እንደሚገኝ የአሜሪካ ኤምባሲ በአሰራጨው መረጃ አመልክቷል። ህወሓትን ወደ ህልውና ሊመልስ ይችላል የተባለው የምርጫ የፖለቲካ ፓርቲዎች የምዝገባና የምርጫ ስነምግባር ማሻሻያ ያደረገው አዋጅ ጸደቀ። የተሻሻለው አዋጅ በአመፅና በህገወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎች በልዩ ሁኔታ በድጋሚ እንዲመዘገቡ እንደሚችሉ ደንግጓል። ኃይልን መሰረት ባደረገ እንቅስቃሴ ውስጥ የተሳተፈ የፖለቲካ ቡድን በሰላማዊና ህጋዊ መንገድ ለመቀጠል ስለመስማማቱ ጉዳዩ በቀጥታ የሚመለከተው የመንግስት አካል ከተረጋገጠ የፖለቲካ ቡድኑ ህጋዊ የፖለቲካ ፓርቲ ሆኖ እንደሚመዘገብ የማሻሻያ አዋጁ ይገልጻል። የተሻሻለው አዋጅ በምርጫ ቦርድ ህጋዊነቱን የተነጠቀው ህወሀትን በድጋሚ ህጋዊ ሰውነት መልሶ እንዲያገኝ በር የሚከፍት ነው ተብሏል። የህዝብ ተወካዮች ምክር ቤት ግንቦት 27 ቀን 2016 ዓ.ም በአካሄደው መደበኛ ጉባኤው ከታደሙ 239 አባላት መካከል የአዋጁን ማሻሻያ በሁለት ተቃውሞና በአንድ ድምፅ ተአቅቦ አጽድቀውታል። አንድ የምክር ቤት አባል ማሻሻያው ህውሃትን ወደ ህጋዊ መስመር ለመመለስ ያለመ መሆኑን በመጥቀስና ድርጅቱ አሁንም በአፋርና አማራ ክልሎች ችግር እየፈጠረ በመሆኑ ማሻሻያውን መቃወማቸውን ገልጸዋል። የኢትዮጵያና የሶማሊያ ውዝግብ እንዲረግብ አሜሪካ አሳሰበች። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኢትዮጵያና ሶማሊያ ውዝግብ እንዲረግብ አሜሪካ እንደምትፈልግ የሶማሊያውን ፕሬዚዳንት ሐሰን መሐመድን ቅዳሜ ዕለት በስልክ ባነጋገሩበት ወቅት ገልጸዋል ተብሏል። ሶማሊያ የኢትዮጵያ ወታደሮችን በቀጣይ ዓመት በግዛቷ እንደሚሰማራ በሚጠበቀው ህብረ ብሔራዊ ተልእኮ እንዳይካተት መወሰኗን አሜሪካ በበጎ እንዳልተመለከተችው መገናኛ ብዙሃን እየዘገቡ ነው። ብሊንከን የኢትዮጵያ ጦር ከሶማሊያ መውጣቱም ሆነ የሁለቱ ሀገ ራት ውዝግብ መካረሩ ቀጠናውን ወደ ከፋ አለመረጋጋት ይወስደዋል የሚል ስጋት እንዳላቸው ገልጸዋል። ኢትዮጵያና ሶማሊያ የተፈራረሙት የባህር በር የመግባቢያ ስምምነት ያለ ሞቃዲሾ ፈቃድ ተግባራዊ እንዳይሆን አሜሪካ በኢትዮጵያ ላይ ጫና ለማድረግ ወይም ለማግባባት እንደምትሞክር በስልክ ውይይቱ ወቅት መናገራቸው ተዘግቧል። በቦይንግ ኩባንያ ላይ ክስ ላይመሰረት እንደሚችል ተገለጸ። የአሜሪካ ፍትህ ሚኒስቴር በኢትዮጵያና ኢንዶኔዥያ ውስጥ ለደረሱት የቦይንግ ማክስ ስምንት የመንገደኞች አውሮፕላን አደጋው በቦይንግ ኩባንያ ላይ ክስ ላይመሰረት እንደሚችል ባለስልጣናቱ ለተጎጂ ቤተሰቦች እንደተናገሩ ሮይተርስ ዘግቧል። ኩባንያው የወንጀል ክስ ላይቀርብበት እንደሚችል የተገለጸው የፌዴራል የወንጀል ክስ መመስረቻ ቀነ ገደብ የሆነው አምስት ዓመት በማለፉ እንደሆነ ባለስልጣናቱ መናገራቸውን ዘገባው አመልክቷል። ቦይንግ የወንጀል ክስ እንዳይመሰረት በት በማክስ አውሮፕላኖቹ ስሪት ላይ ማስተካከያዎችን ለማድረግ ከሚኒስቴሩ ጋር ከሦስት ዓመት በፊት ውል የገባ ቢሆንም በቅርቡም አንዳንድ አውሮፕላኖች ላይ በተከሰቱ ክስተቶች ሳቢያ ኩባንያው ስምምነቱን ጥሷል የሚል ውንጀላ የቀረበበት ነበር። ኩባንያው ስምምነቱን ጥሷል በመባሉ ላይ እስከ ሰኔ ስድስት ምላሽ እንዲሰጥ ቀነ ገደብ መሰጠቱም በዘገባው ተገልጿል። የተጎጂ ቤተሰቦች በኩባንያው የወንጀል ክስ እንዲመሰረትበት ሲወተውቱ መቆየታቸው ይታወሳል። بمت الرشام የኩላሊት ሕክምና ወጪ ውድነት በርካቶችን እየተፈታተነ ነው። በኢትዮጵያ የኩላሊት ዕጥበት የሚሰጡ አንዳንድ የሕክምና ተቋማት ዋጋ በእጅጉ እየጨመረ ይገኛል። አንድ የኩላሊት ታማሚ ሕክምናውን ለማግኘት ለአንድ ቀን ለዕጥበት ብቻ በትንሹ 2500 ብር ያወጣልም ተብሏል። የኩላሊት ህመምተኞች ዕጥበት በጎ አድራጎት ድርጅት ዋና ስራ አስኪያጅ አቶ ሰለሞን አሰፋ እንደተናገሩት አንድ ሰው በወር የመድኃኒትና የትራንስፖርት ወጪን ሳይጨምር ለኩላሊት ዕጥበት ብቻ በትንሹ እስከ 30 ሺህ ብር እንደሚያ ያስፈልገው ገልጸዋል። በዚህ ምክንያት በሳምንት ሶስት ጊዜ ህክምናውን ማግኘት ሲገባቸው በሚደረጉ የዋጋ ጭማሪዎች ሳቢያ በሳምንት ሁለት ጊዜ ለመውሰድ እንደተገደዱ ብዙዎች እየገለጹላቸው መሆኑን ተናግረዋል። ማህበረሰቡም ራሱን ከበሽታው እንዲከላከል እና በተለይ የደም ግፊትና የስኳር ህመም ያለባቸው ሰዎች በተገቢው መልኩ የህክምና ክትትል ማድረግ እንዳለባቸውም ኃላፊ አውስተዋል። በሽታውን ለመከላከልም ህብረተሰቡ ቢያንስ በዓመት አንድ ጊዜ የጤና ምርመራ ማድረግ እንደሚጠበቅ ለመጠበቅበት አክለው ተናግረዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።